በኢትዮጵያ 108 የሀገር ውስጥና 14 የውጭ ግብረሰናይ ድርጅቶች እንዲዘጉ ተደርጓል። ሌሎች 167 ድርጅቶች ደግሞ የጽሑፍ ማስጠንቀቂያ እንደተሰጣቸውና መሻሻል እንዲያደርጉ ዛሬ በተጠራ የምክክር ስብሰባ ላይ መታዘዛቸው ተዘግቧል። አብዛኞቹ የተዘጉት በጀት አጥተው እንደሆነ የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ የኮሚኒኬሽን የሥራ ሂደት ባለቤት አቶ አሰፋ ተስፋዬ ለአሜሪካ ድምፅ ገልጸዋል። የሕግ ባለሙያና ለረጅም ጊዜም የበጎ አድራጎት ድርጅቶችን በማማከር የሚሰሩት አቶ ደበበ ኃይለ ገብርኤል ለድርጅቶቹ መዘጋትና መዳከም ምክንያቱ ሕጉና ሕጉን የሚያስፈጽሙት የኤጀንሲው ሰራተኞች ናቸው ይላሉ። ፂዮን ግርማ ተጨማሪ ይዛለች። የበጎ አድራጎት ድርጅቶችና ማህበራት አዋጅ ከወጣና እሱን ተግባራዊ ለማድረግ በኤጀንሲው የሚወጡት መመሪያዎች ተግባራዊ መደረግ ከጀመሩ በኋላ የተለያዩ የበጎ አድራጎት ድርጅቶች እየተሰጉ ይገኛሉ። አብዛኞቹ ደግሞ የገንዘብ አጠቃቀምና አሰራርን በተመለከተ ህጉ ያስቀመጠው ገደብ ከመዘጋት በመለስ እያዳከማቸው እንደሆነ ይገልጻሉ። የበጎ አድራጎት ድርጅቶችና ማህበራት ኤጀንሲ ባወጣው ሪፖርት በኢትዮጵያ በዘጠኝ ወር ጊዜ ውስጥ አንድ መቶ ስምንት የሀገር ውስጥና አስራ አራት የውጭ ግብረ ሰናይ ድርጅቶች መዝጋቱን አስታውቋል ሌሎች አንድ መቶ ስልሳ ሰባት ድርጅቶች ደግሞ የጽሑፍ ማስጠንቀቂያ ተሰጥቷቸዋል ብሏል የኤጀንሲው የኮሚዩኒኬሽን የስራ ሂደት ባለቤት አቶ አሰፋ ተስፋዬ ከተዘጉት ውስጥ አብዛኞቹ ገንዘብ አተው ነው ይላሉ ከተዘጉት አንደኛው ያው ፈንድ አተው ነው ፈንድ አጣን ብለው ለሶስት አመት ፈቃዱ ከወሰዱ ጀምሮ ምንም እንቅስቃሴ ስላልሰሩ ስላላደረጉ ፈቃድ መልሰው ይዘጋልንና ክሊርን ነው ብለው ነው። ሌሎቹ አንዳንዶቹ ደግሞ በአደረጃጀት ነው። አብዛኛው አሁን በነገርኩት ነው። አንድ ሁለት የሚሆኑ ድርጅቶች ከዚህ አደረጃጀታቸው ማህበር መሆን ሲገባቸው የበጎ አድራጎት ድርጅት ነን ብለው እንትናሉ። ስለዚህ ወደ ያንን ትተው ወደ ማህበር ተቀይረው ሌላው ህግ በመጣት በመመሪያዎች በህጎቹ መሰረት ባለመስራታቸው የተዘጉ ጥቂት ድርጅቶችም አሉና አብዛኞቹ የበጎ አድራጎት ድርጅቶች ለገንዘብ ማጣትና ስራቸውን በሚገባ ላለመስራት እንደ ችግር የሚያነሱት ህጉን እንደሆነ በመግለጽ የተጠየቁት አቶ አሰፋ ህጉ ላይ አሁን መጀመሪያ እኮ ህጉ ምንድን ነው የሚለው ከምታገኙት ፐርሰንት ሰባ ፐርሰንቱን ለአላማ ውሉ ነው። ጭራሹም ምንም ብሩን አግኝተው ስራም አልጀመሩም። ህጉ አላሰራንም ለማለት ፈቃድ ወስደው ስራ በመስራት ላይ ያሉ። ስለተዘጉ ድርጅቶች የተጠየቁት አቶ አሰፋ የተዘጉት ከተመዘገቡበት አላማ ውጭ ሲሰሩ ተገኝተው ነው ይላሉ። ምሳሌ አሁን የሃይማኖት ስራ መስራት አይቻልም። በጎ አድራጎት ስራ እንሰራለን ብለው የሃይማኖት ስራ ሲሰሩ የተገኙና ፈንዱን እዛ ላይ ያዋሉ፣ ሌላው ሰባት ሰላሳ የሚለውን ህግ ያልጠበቁ በመብት ጉዳይ መስራት የለባቸውም የተባሉ መብት ጉዳይ ላይ የሰሩ እነዚህ ነው የመሳሰሉ ናቸው። መብትንና ዲሞክራሲን ለህብረተሰቡ በማስተማር ስራ ሲሰሩ ተገኝተው ተዘግተዋል ስለተባሉት የተጠየቁት አቶ አሰፋ ያ ሌላ ነገር ነው። በቃ አዋጁ ያንን ነው የሚለው የሀገሪቷ አዋጅ መብትን የሚሰራው ኢትዮጵያዊ ዜጋው ብቻ ነው ተብሎ በህግ ተደንግሞ። ይህን በተመለከተ ለረጅም ጊዜ የበጎ አድራጎት ድርጅቶችን በማማከር የሚሰሩት የህግ ባለሙያው አቶ ደበበ ኃይለ ገብርኤልን ጠይቄያቸው ነበር። ድርጅቶቹ ገንዘብ ሊያጡ የሚችሉበት የተለያየ ምክንያት እንዳለ ጠቅሰው፣ ዋናው ግን ህጉና ህጉን ለማስፈጸም የተቀመጡት የኤጀንሲው ሰራተኞች እውቀት ማነስ ነው ይላሉ ማለት አሁን በእኛ ሀገር በተለይ ባለፈችባቸው ሁኔታ ከህጉ ጋርም ተያይዞ ያለ ችግር አለ። እራሱ ይሄ የበጎ አድራጎቶች እና ማህበራትን ለማስተዳደር የወጣዋዎች ከእሱ ጋርም ተያይዞ ማየት ይቻላል። እዛ ላይ አሁን የገንዘብ አጠቃቀምን የገንዘብ አሰባሰብን በሚመለከት በጣም ገዳቢ የሆኑ አንቀጾች አሉ። ለምሳሌ ሀገር ውስጥ ያሉ ድርጅቶች ከውጭ የበጎ አድራጎት ድርጅቶች ጋር አብረው በሽርክና እንዳይሰሩ የኤጀንሲው ጋር ያሉ ሰዎች ይከለክላሉ። ሕጉን በጣም በጠባቡ በመተርጎም ለምሳሌ አንድ የውጭ ድርጅት ሀገር ውስጥ ያሉ የበጎ አድራጎት ድርጅቶችን እየረዳ ከነሱ ጋራ በፓርትነርሽፕ መስራት ቢፈልግ ያንን የውጭ ድርጅት ገንዘብ በሙሉ አስተዳደራዊ ወጪ ነው፣ እንደዚህ አይነት ስራ መስራት አትችልም ብለው ህጉን በጠባቡ በመተርጎም ህጉ ላይ እንግዲህ ህግ በሚወጣበት ጊዜ ዋናው በመብት ላይ ግልጽ የሆነ ገደብ ለማስቀመጥ ነው። ግልጽ የሆነ ገደብ በሌለበት በጣም እንደዚህ አጥብቦ በመተርጎም እዛ ኤጀንሲ ጋር ያሉ ሰራተኞችን፣ ኃላፊዎች እንዲህ አይነት ትርጉም በመስጠት ለምሳሌ የውጭ ድርጅት ሀገር ውስጥ ካሉ ጋራ አብሮ አንድ ላይ በጋራ ፓርትነር አድርጎ መስራት አይችልም። ይሄ አንዱ ችግር ነው። ከዛ በተረፈ ደግሞ ከውጪም በማሰባሰብ ጉዳይ ላይ እንደዚሁ ብዙ ለጋሾች ህጉን በማየት ገንዘብ አይሰጡም እና አለ ለኔ አንዱና ዋነኛው ህጉ ራሱ ያመጣው ችግር ነው። ሁለተኛው ነገር ደግሞ ምንድን ነው? ህገ መንግስቱ ላይ በግልጽ የሰዎች የመደራጀት መብት የተቀመጠ አለ። ለሁለት አመት ድረስ አንድ አንድ ስራ ካልሰራ አንድ ድርጅት ይዘጋ የሚል ህገ መንግስታዊም አይደለም፣ ህጋዊም አይደለም። ይሄ እንግዲህ ህጉ ላይ በግልጽ እንዲህ ተደርጎ ተቀምጧል። ሁለት አመት ፕሮጀክት ካልሰራ ይዘጋል ይላል። ይሄ እንግዲህ ከህገ መንግስቱ ጋር ይሄዳል? የሰዎች የመደራጀት መብትንስ አይጎዳም ወይ? ሰዎች የግድ ፕሮጀክት ለመተግበር ብቻ ነው ወይ የሚደራጁት የሚለው ይህም ሌላውን ሊመለስ የሚገባው ነገር ነውና አንዱ ብዙዎቹ የሚዘጉበት ሌላኛው ምክንያት ነው። ሰባ ሰላሳ የሚባል በጣም ገዳቢ የሆነ መመሪያ አለ፣ በኤጀንሲው የወጣ ብዙ ነገሮችን እነዚህ አስተዳደሪ ወጪዎች ናቸው በሚል መድቦ የታመጡትን ገንዘብ መጠቀም ያለባችሁ ለእነዚህ ነገር ብቻ ነው በሚል የሚያስቀምጥ መመሪያ አለ እና ያ መመሪያም ራሱን የቻለ እንዲሁ ችግር አለው። አዋጁና ህጉ በወጣ ጊዜ ከፍተኛ ተቃውሞ ተነስቶ እንደነበር ያስታወሱት አቶ ደበበ አንዳንዶች በአሰራር ሊሻሻል ይችላል የሚል ተስፋ እንደነበራቸው ይገልጻሉ። በፊት የነበረው ተስፋ ምንድን ነው? ህጉ ሳይሞከር እንደዚሁ ሊተቻ አይገባውም፣ ወደ ተግባር ቢገባ የተሻለ ይሆናል የሚል ነበረ። በነገራችን ላይ እንግዲህ አንድ ህግ በራሱ የሆኑ አስቸጋሪ ነገሮች ሊኖሩት ይችላል። የበለጠ ግን አስቸጋሪ የሚያደርጉት ተርጓሚዎቹ ወይም ደግሞ ያን ህጉን ስራ ላይ የሚያውሉት ሰዎች ናቸው። የበለጠ አስቸጋሪ የሚያደረጉት እና እኔ ከእና አስቸጋሪነቱ ህጉ ህጉ በራሱ ያለው ችግር ለተጠበቀ ሆኖ በተወሰነ መልኩም መንቀሳቀስ ይቻል ነበር። ለእኔ አሁን አንዳንዴ በጣም እንትን የሚያደረገኝ ከህጉም በላይ ህጉን አጥብቦ በመተርጎም ህጉን በአሪታዊ አንዳንድ ጊዜም በመተርጎም ትልቅ ተጽዕኖ እያመጣ ያለው ኤጀንሲው ነው። ኤጀንሲው ጋር ያለው አሰራር ነው። ህጉን በጣም በጣም በጠበበ መልኩ፣ አንዳንድ ጊዜ ደግሞ ህጉ ላይ የተቀመጠውን ነገር ይሄ እንደዚህ ነው ከፖሊሲ ጋር አይሄድም ወይም እንደዚህ ነው የሚል ትርጉም እየተሰጠ ነው። አሁን በጣም እየጠበበ አስቸጋሪ የሆነ የመጣው ከመብት ጋር በተያያዘ እንዲሰሩ የሚፈቀድላቸው ከአገር ውስጥ ብቻ ገንዘብ የሚያሰባስቡ ድርጅቶች እንደሆኑ የገለጹት አቶ ደበበ ይህ ደግሞ በተግባር ሊተረጎም የማይችል በራሱም ገዳቢ ሕጎች ያሉት ነው ይላል። የክርስቲያን በጎ አድራጎት ድርጅት ሲአርዴ እንደ አውሮፓውያን አቆጣጠር ከ2009 እስከ 2012 ያለውን ጊዜ በማጥናት አውጥቶት በነበረው ጥናት በዛን ወቅት 2709 የበጎ አድራጎት ድርጅቶች ተመዝግበው ይንቀሳቀሱ እንደነበር ጠቅሶ እነዚህም በአመት እስከ 12 ቢሊዮን ዶላር ገንዘብ በሀገር ውስጥ እንዲንቀሳቀስ ማድረግ ይችሉ እንደነበር ይዘረዝራል። በዚህ ጥናት የሚስማሙት አቶ ደበበ የበጎ አድራጎት ድርጅቶቹ ጥቅም ከገንዘብም በላይ ነበር ይላሉ። እንደውም አንዳንድ ክልሎች ላይ የሚሰሩ የበጎ አድራጎት ድርጅቶች ክልሎቹ ታክስ ሰብስበው ከሚያገኙት ገንዘብም በላይ በበጎ አድራጎት ድርጅቶቹ የሚመጣው ገንዘብ እንደሚበልጥ ጥናቶች ያሳያሉ አንዳንድ ክልሎች ላይ። ስለዚህ እነዚህ የበጎ አድራጎት ድርጅቶች ገንዘብ በማሰባሰብ ረገድ ሀገር ውስጥ ትልቅ ትልቅ አስተዋጽኦ አላቸው። ቀደም ሲል እንደዚህ የተደረገ ጥናት ኢትዮጵያ ምናልባትም ቡና ሸጣ ከምታገኘው ገንዘብ የበለጠ በበጎ አድራጎት ድርጅቶች አማካኝነት ወደ ሀገር ውስጥ የሚገባው ገንዘብ ይበልጣል። ከገንዘብ አኳያ እንደዛ አድርገን ከመነዘር ነው። በእርግጥ የእነሱን ሚና በገንዘብ ብቻ እንደዚህ አድርገን መመንዘር የለብንም። የበጎ አድራጎት ድርጅቶች እና ማህበራት ኢኮኖሚውን ከመገንባት ከዛ ደግሞ በሀገሪቷ ውስጥ የሚካሄደውንም የዲሞክራሲያዊ ስርዓት ከማስፈን ከተማጎልበት አንጻርም ጭምር ትልቅ ሚና ሊጫወቱ ይችላሉ እና ያላቸው እንደዚህ በኢኮኖሚ የሚሆን በዲሞክራሲ ስርዓቱ ላይ የሚሆን ሊያበረክቱ የሚችሉት አስተዋጽኦ ቀላል የሚባል አይደለም። ግን ለዚህ ምቹ የሆነ ኢነብሊንግ የሆነ የሕግ ማጠፍ ያስፈልጋል። ከዛም በተረፈ ደግሞ እንደዚሁ ሕጉን የሚተገብር ብቃት ያለው አካል ሊኖር ይገባል። አቶ ደበበ ኤጀንሲው ባወጣው ሪፖርት መሰረት ኤ ቢ እና ሲ በሚል ምድብ ከፋፍሎ የበጎ አድራጎት ድርጅቶቹን ያስቀመጣቸው ሲሆን በኤ ውስጥ ያሉት አምስት መቶ ድርጅቶች ከነሱም ውስጥ ከሶስት መቶ በላይ የሚሆኑት የውጭ ድርጅቶች እንደሆኑ ገልጸው፣ በርካታውን ቁጥር የያዙት በሲ ዝርዝር ውስጥ የተካተቱ እንደሆኑ እነሱም በቅርቡ የመዘጋት አደጋ የተጋረጠባቸው እንደሆኑ አስረድተዋል።